የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 1 2016 ዓ.ም ዝግጅታችን አሁን ጀመረ።

በርካታ የአገር ውስጥና የውጭ ዘገባዎችን ይዘን መጥተናል። ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። እንግዱ ወልዴ ለዓለም ዜናው እዚህ በስቱዲዮ አብሮን ይገኛል። ከኔ ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደግሞ ቆንጅት ታዬናት

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናው ወደ እንግዱ መራችኋለሁ። በድጋሚ እንደምናመሻችሁ አንድ የተመድ ሄሊኮፕተር

አልሻባብ በሚቆጣጠረው አካባቢ በድንገት እንዳረፈ መነገሩ፣ የየመን ሁቲ አማጽያን በቀይ ባህር ላይ ከፍተኛ የተባለ ጥቃት መፈጸማቸው፣ በጋዛ በየቀኑ ሕይወታቸውን የሚያጡት ሲቪሎች ቁጥር እጅግ ከፍተኛ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር መናገራቸው፣ እንዲሁም በኢኳዶር ታጣቂዎች አንድ የቴሌቪዥን ጣቢያ ለጥቂት ሰዓታት አገቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

አንድ የተባበሩት መንግስታት ድርጅት ሄሊኮፕተር አልሻባብ በሚቆጣጠረው ክልል ውስጥ ዛሬ በድንገት ማረፉን በርካታ የሶማሊያ ባለሥልጣናት ለቪኦኤ የሶማሌኛ ቋንቋ አገልግሎት አስታውቀዋል። በሄሊኮፕተር ውስጥ ያሉ ሰዎች ቁጥር በትክክል ባይታወቅም የአልሻባብ ታጣቂዎች በቁጥጥር ሥር አውሏቸዋል ብለው እንደሚያምኑ ባለሥልጣናቱ አስታውቀዋል።

ሄሊኮፕተሯ ሄርሸበሌ ግዛት ከምትገኘው የበለደ ወይን ከተማ ጋልሙድግ ግዛት ወደምትገኘው ዊሲል ከተማ ለአጣዳፊ ሕክምና ጉዳይ አቅንታ እንደነበር ታውቋል። እክል ገጥመዋት እንደነበርና አብራሪው ሊከተል የሚችለውን አደጋ ለማስቀረት ሲል ለማሳረፍ ወስነዋል መባሉን እንደሰሙ በጋልሙድግ የሚገኙ ፋራ ድሪዬ ዋርሳሜ የተባሉ ባለሥልጣን ለቪኦኤው ሀሩን ማሩፍ ተናግረዋል።

ስማቸውን እንዳይጠቀስ የፈለጉ አንድ ሌላ የሶማሊያ መንግሥት ባለሥልጣንም ሄሊኮፕተሩ ቴክኒካዊ እክል እንደ ገጠመው ተናግረዋል። ሄሊኮፕተሩ ቴክኒካዊ እክል ይግጠመው ወይስ በአልሻባብ ተመቶ ይረፍ ግልጽ አልሆነም። በውስጡ የነበሩ የሰዎች ብዛትንም በተመለከተ ዋርሳሜ ስድስት ይሆናሉ ሲሉ፣ አንድ ሌላ ባለሥልጣን ደግሞ ዘጠኝ ይሆናሉ ብለዋል። የአልሻባብ ታጣቂዎች ሰዎቹን አግተው ሄሊኮፕተሯን እንዳቃጠሉ በአካባቢው ያሉ ነዋሪዎች እንደነገሯቸው ዋርሳሜ ጨምረው ገልጸዋል።

በሶማሊያ የሚገኙ የተመድ ሄሊኮፕተሮች በዛች አገር ለሚገኘው የአፍሪካ ሕብረት የሰላም ልኡክ ለተመድ ቢሮና ለሶማሊያ መንግሥት አገልግሎት እንደሚሰጡም ታውቋል። የየመን

የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ከፍተኛ የተባለ የድሮንና የሚሳይል ጥቃት መፈጸማቸውን ባለስልጣናት ዛሬ ረቡዕ አስታውቀዋል። በምላሹ የአሜሪካና የእንግሊዝ የባህር ኃይሎች የሁቲን ተወንጫፊዎች መጥተው ጥለዋል ተብሏል። አማጽያኑ ጥቃታቸውን የሚሰነዝሩት እስራኤል በጋዛ የምታካሄደውን ጦርነት እንድታቆም ለማስገደድ እንደሆነ አስታውቀዋል። ጥቃቶቹ በእስራኤል ጋር ከእስራኤል ጋር ግንኙነት በሌላቸው መርከቦች ላይም የሚፈጸሙ ሲሆን

እስያንና መካከለኛው ምስራቅን ከአውሮፓ ጋር የሚያገናኘውን የንግድ መተላለፊያ ማወኩ ተነግረዋል። ለአማጽያኑ ጥቃቶች ምላሽ አሜሪካ በየመን ላይ ጥቃቷን የምትሰነዝር ከሆነ በአገሪቱ ያዝ ለቀቅ የሚያደርገውን የተኩስ አቁም ሊያስተጓጉል ይችላል የሚል ስጋት ፈጥሯል። በኢራን ይደገፋሉ የሚባሉት የውቲ አማጽያን አዲስ ጥቃት የመጣው የተመድ የጸጥታ ምክር ቤት ዛሬ ረፋዱ ላይ

አማጽያኑ በቀይ ባህር ላይ በተከታታይ የፈጸሙትን ጥቃት የሚያውግዝ እና እንዲያቆሙም የሚጠይቅ የውሳኔ ሀሳብ ላይ ድምፅ ይሰጣል ተብሎ በሚጠበቅበት ወቅት ነው። በአካባቢው የሚመላለሱ መርከቦች በሚሳኤል ሚሳኤል እየተተኮሰባቸው ድሮንም ከሰማይ እያንዣበባቸው እንዲሁም በትናንሽ ጀልባዎች ክትትል እየተደረገባቸው መሆኑን አስታውቀዋል። በአካባቢው ካለች የአሜሪካ አውሮፕላን ጫን መርከብ ላይ የተነሱ ተዋጊ ጀቶች

18 ድሮኖችን ሁለት ክሩዝ ሚሳይሎችን እንዲሁም ጸረ መርከብ ሚሳይሎችን መጥተው መጣላቸው ተነግረዋል። በጋዛ በየቀኑ ህይወታቸውን የሚያጡት ሲቪሎች ቁጥር እጅግ ከፍተኛ መሆኑን የዩናይትድ ስቴትስ ታምናለች ሲሉ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን ትናንት ቴላቪቭ ላይ ተናግረዋል። ሆኖም ግን እስራኤል የዘር ማጥፋት በመፈጸም ላይ ነች በሚል በደቡብ አፍሪካ የሚቀርበው ክስ ተገቢ እንዳልሆነ ብሊንከን አስታውቀዋል።

ብሊንከን አስተያየታቸውን የሰጡት ከእስራኤል ባለሥልጣናት ጋር ከተነጋገሩ በኋላ ቴል አቪቭ ላይ በሰጡት ጋዜጣዊ መግለጫ ነው። ፍልስጤማውያን ሁኔታው ሲፍቅድ ወደ መኖሪያቸው መመለስ እንዳለባቸው የተናገሩት ብሊንከን የተባበሩት መንግስታት ድርጅት ጋዛ ውስጥ ያለውን ሁኔታ እንዲገመግም እቅድ እንዳለም አመልክተዋል። ጠላት በሲቪሎች መሀል በትምህርት ቤቶችና በሆስፒታሎች በሚደበቅበት ሁኔታ ውስጥ የሲቪሎችን ህይወት ከአደጋ መጠበቅ አስቸጋሪ ቢሆንም

በጋዛ በተለይም በሕፃናት ላይ የሚደርሰው ሞት እጅግ ከፍተኛ ነው ሲሉ ተደምጠዋል። ብሊንከን እስራኤል በዓለም አቀፍ የወንጀል ችሎት የዘር ማጥፋት ፈጽማለች የሚል ክስ መቅረቡ ዓለም ግጭቱን ለማስቆም የሚያደርገውን ጥረት ያደናቅፋል ያሉት ብሊንከን ሐማስ፣ ሄዝቦላ እና ሁቲ እንዲሁም በኢራን የሚገኙ ደጋፊዎቻቸው እስራኤልን ለማጥፋትና በአይሁዶች ላይ ጭፍጨፋ እንዲካሄድ ጥሪ ማድረጋቸውን ስናይ ክሱን ስላቅ ያደርገዋል ሲሉ አክለዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታጎን የሚኒስትሩ ሎይድ ኦስቲን ከቀናት በፊት በምስጥር ያደረጉትን የሆስፒታል ሕክምና ክትትል በተመለከተ ዝርዝር መረጃ ይፋ በማድረግ ላይ ነው። ኦስቲን በታህሳስ ወር አጋማሽ የፕሮስቴት እጢ ቀዶ ሕክምና ተደርጎላቸው የነበረው

በዋልተር ሪድ ብሔራዊ ጦር ኃይሎች ሆስፒታል የህክምና ማዕከል እንደነበር ባለሥልጣናት ይፋ አድርገዋል አያይዘውም የቀደመ ህክምናቸውን ተከትሎ ለገጠማቸው የተወሳሰበ የጤና እክል በአውሮፓውያኑ አዲስ ዓመት መጀመሪያ ጥር አንድ ቀን ለአስቸኳይ ህክምና ወደ ጽኑ ህመማን መርጃ ክፍል ውስጥ መወሰዳቸውን ተመልክተዋል የአሜሪካ ድምፅ የፔንታጎን ዘጋቢ ካርላ ባብ ያደረሰችንን አጭር ዘገባ አሉላ ከበደ እንደሚቀጥሉ ያቀርበዋል

የመከላከያ ሚኒስትር ሎይድ ኦስቲን የፕሮስቴት እጢ ቀዶ ህክምናቸውን ተከትሎ በገጠማቸው የጤና ዕውከት ሳቢያ በአዲሱ ዓመት የመጀመሪያ ቀን ነው ወደ ዋልተር ሪድ ብሔራዊ ወታደራዊ ህክምና ማዕከል በአስቸኳይ ተወሰዱት። ገጥሟቸው የነበረው የጤና መታወክ በህክምና መረዳቱንና አሁን ጥሩ መሻሻል እያሳዩ መሆናቸውን ሙሉ በሙሉም ይድናሉ ብለው እንደሚያምኑ የመከላከያ ሚኒስቴር የፕሬስ ኃላፊ ሜጀር ጀኔራል ፓት ራይደር ተናግረዋል።

ኦስቲን እስከ ትናንት ማክሰኞው ድረስ ስለ ፕሮስቴት እጢ ህመማቸው ለፕሬዚዳንቱ እንዳልነገሯቸው የዋይት ሃውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ አመልክተዋል። ይህም የቀዶ ህክምናውን ካደረጉበት የህዳር ወር መገባደጃ ሲቆጠር ከበርካታ ሳምንታት ለአስቸኳይ ህክምና ወደ ሆስፒታል ከተወሰዱ ደግሞ ከስምንት ቀናት በኋላ መሆኑ ነው።

የመከላከያ ሚኒስትር ኦስቲን የፕሮስቴት እጢ ህመም ገጥሟቸው እንደነበረ እስከ ዛሬ ጠዋት ድረስ ከዋይት ሐውስ ማንም አያውቅም ነበረ። ኦስቲን ስለ ገጠማቸው የጤና መታወቅ ሳይናገሩ ነው እንደ አውሮፓውያን የቀን አቆጣጠር ከጥር 2 2024 አንስቶ የሥራ ኃላፊነታቸውን ወደ ምክትላቸው ያስተላለፉት። ይሁንና ፔንታገን እንዲህ ያለው ሁኔታ በተለያዩ ምክንያቶች ሊከሰት የሚችል መሆኑን ያብራራል።

የኦስቲን የሥራ አጋሮች ታዲያ ለባይደንም ሆነ ለምክትል የመከላከያ ሚኒስትሯ ካትሊን ሂክስ ስለ ሁኔታው በጊዜው ሳያሳውቁ ቀርተዋል። ፔንታገን ኦስቲን ለሕክምና ለሶስት ቀናት ከሆስፒታል መቆየታቸውንም ለሕዝብ ይፋ አላደረገም።

በጊዜ ከማሳወቅ አላፊነታችንና ከግልጽነት አንጻር በተለይም የመከላከያ ሚኒስትሩን የጤና ሁኔታ የሚመለከት ጉዳይ ሲሆን የተሻለ ስራ መስራት እንዳለብን እንገነዝባለን። እናም ደግሞ ይህንን መሰል ድርጊት ላንፈጽምና ያንን ለማረጋገጥ ቁርጠኞች ነን። ለወደፊቱ የተሻለ ስራ እንሰራለን። አንዳንድ የሪፐብሊካን ምክር ቤት አባላት ታዲያ ኦስቲን ስራቸውን እንዲለቁ የሚል ጥያቄዎች እያቀረቡ ቢሆንም ራይደር ግን

ኦስቲን ስራቸውን የመልቀቅ ሀሳብ እንደሌላቸው ተናግረዋል። ፕሬዚዳንቱ በኦስቲን ላይ ሙሉ እምነት እንዳላቸው የጠቀሰው የዋይት ሀውስ መግለጫ ከኦስቲን ጎን እንደሚቆምም አረጋግጧል። የናይጄሪያ ባለሥልጣናት ሁለት ነጥብ አምስት ሜትሪክ ቶን የሚመዝንና አስራ አንድ ሚሊዮን ዶላር የሚያወጣ የዝሆን ጥርስ በመዲናዋ አቡጃ እንዲሰባበር አድርገዋል። ሕገ ወጥ የዱር እንስሳት አደንን ለመከላከል ያለመ እርምጃ ነው ተብሏል።

ከሕገ ወጥ አዳኞች ላይ የተሰበሰበውና ለዓመታት የተከማቸው የዝሆን ጥርስ ከተፈጨ በኋላ አስተማሪ የሚሆን ሐውልት እንደሚሠራበት የአካባቢው ጥበቃ ሚኒስትሩ አስታውቀዋል። ባለፈው ጥቅምት 4 ሜትሪክ ቶን የሚመዝንና አንድ ነጥብ አራት ሚሊዮን ዶላር የሚያወጣ የዝሆን ጥርስ በተመሳሳይ መንገድ እንዲፈጭ ተደርጓል። በሕገ ወጥ አድን ምክንያት በናይጄሪያ የሚገኙ ዝሆኖች ብዛት ባለፉት 30 ዓመታት ውስጥ ከ1500 ወደ 400 ዝቅ ማለቱ ተነግሯል።

ህግ አስከባሪዎች እንደሚሉት በህገ ወጥ መንገድ የዱር እንስሳት ውጤቶችን ወደ እስያ የሚልኩ ወረበሎች ናይጄሪያን እንደ ዋና ምንጭ ይጠቀማሉ። በመጨረሻም በኢኳዶሩ ታጣቂዎች ትናንት ማክሰኞ በቀጥታ ስርጭት ላይ በነበረ አንድ ቴሌቪዥን ጣቢያ በመግባትና ተኩስ በመክፈት በጋዜጠኞቹ ላይ ዛቻ ሲሰነዝሩና ሲያንገላቱ ውለዋል። ቲሲ ቴሌቪዥን ኔትወርክ በተባለው ጣቢያ ላይ የደረሰው ጥቃት ለ15 ደቂቃ ያህል በቀጥታ ስርጭት ሲታይ ነበር።

በክስተቱ የሰው ህይወት ባይጠፋም ቢያንስ አንድ ሰው ላይ ግን ጉዳት መድረሱ ተነግሯል። የቴሌቪዥን ጣቢያውን ያገቱትን አስራ ሶስት የሚሆኑ ታጣቂዎችን ፖሊስ በቁጥጥር ስር እንደዋላቸው ታውቋል። ጥቃቱ የመጣው የአገሪቱ ፕሬዚደንት ዳንኤል ኖቦአ አንድ የወሮበሎች መሪ አንድ እስር ቤትን ሰብሮ በመግባት ሰባት የፖሊስ አባላትን አግቶ መውሰዱን ተከትሎ የስልሳ ቀናት የአስቸኳይ ጊዜ አዋጅ ባወጡ ማግስት ነው።

አዶልፎ ማሲያስ የተባለ የወረበሎች መሪም ከእስር አምልጧል። በአደንዛዥ እጽ አዘዋዋሪዎች መሪነት ተጠርጥሮ በፖሊስ ቁጥጥር ስር የነበረ ፋብሪሲዮ ኮሎን የተባለ ግለሰብም እንዲሁ ማምለጡ ታውቋል። ፕሬዚዳንቱ በአዋጃቸው ሀያ የሚሆኑ የአደንዛዥ እጽ አዘዋዋሪ ቡድኖችን በሽብርተኛ ድርጅትነት ፈርጀዋል። በሁከት የምትታመሰው ኤኳዶር በደቡብና በሰሜን አሜሪካ መካከል ዋና የኮካይን መተላለፊያ መስመር እንደሆነች ይነገራል።

እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ጥር

1 2016 ዝግጅታችንን ነው። ፕሮግራሙን በመብራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ በቀጥታ ትቆጣጠርልናለች። ዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ቆንጅት ታየ ናት። አሁን ወደ ምሽቱ ርዕሳችን እንለፍ።

የኢትዮጵያ የባህር ኃይል በርበራ ላይ ሊመሰረት ለታለመው የጦር መደብ የሚሆን በቂ ዝግጅት ማድረጉን አስታውቋል። ኃይሉ ስላለበት ወቅታዊ ቁመናና ስለሚያከናውናቸው ተግባራት አዛዦቹ ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ቋሚ ኮሚቴ ዛሬ ሪፖርት አቅርበዋል። በሌላ በኩል የኢትዮጵያ ሶማሌላንድ የፈረሙት የመግባቢያ ሰነድ ጉዳይ የሳበው ትኩረትና አነጋጋሪነት እንደቀጠለ ነው።

ኬኔዲ አባተ ዝርዝር አለው።

የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አዲስ አበባ የሚገኘውን የኢትዮጵያ ባህር ኃይል ዋና መስሪያ ቤት ከጎበኘ በኋላ በባህር ኃይል ወቅታዊ አቋም ዙሪያ ከአመራሩና ከአዛዦቹ ጋር ተወያይቷል። ለመገናኛ ብዙሃን ዝግ በነበረው ስብሰባ ላይ ኮሚቴው የኃይሉን ሪፖርት ማዳመጡ ተነግሯል። ከሪፖርቱና ከውይይቱ በኋላ የኢትዮጵያ ባህር ኃይል ምክትል አዛዥ ሪር አድሚራል ናስር አባዲጋ ለጋዜጠኞች ማብራሪያ በሰጡበት ወቅት ከሶማሊላንድ ጋር

የተደረሰውን ስምምነት አድንቀዋል። ፖለቲካ አመራር አሁን በሀገር ደረጃ ከሶማሌላንድ ጋር ስምምነት ተፈጥሯል። ስምምነቱ ለኢትዮጵያ ሕዝብ በጣም አስፈላጊ ነው። አስፈላጊነቱ ደግሞ መጨረሻ ላይ ዞሮ የሚወርቆ በባህር ኃይል ላይ ነው። ባህር ኃይልም ይህን ሰምቶት ወደፊትም አንድ ሁለት ብሎ የተነባቸው ቦታዎች ናቸውእና ለዚህ ጥሩ ነገሮች ይሰራሉ።

የቀድሞው የኢትዮጵያ ባህር ኃይል ኤርትራ በ1983 ዓ ም ሉዓላዊ ሀገር ስትሆን መፍረሱ ይታወቃል። ላለፉት 33 ዓመታት ኢትዮጵያ የባህር በር ባይኖራትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ የባህር ኃይሏን መልሳ ወደ ማቋቋም ገብታለች። ከ2010 ዓ ም ጀምሮ ዝግጅት ሲደረግ መቆየቱን የጠቆሙት ሪር አድሚራል ናስር አባዲጋ አሁን ግዳጅ ለመወጣት የሚያስችል አቅም ፈጥረናል ብለዋል

እጅግ በጣም ጥሩ በሚል ደረጃ ላይ ደርሴናለን። አሁን ለምሰጠን ግዳጅም ለመወጣት ለብዙ መርከብ፣ ለውጊያ መርከብ የሚሆን የሰው ኃይል አቅም ላይ ደረጃ ደርሴናል። ስለዚህ ለዚህ ወደብ ተገኘ ሲባልም ዝም ብሎ አይደለም ከዚያ በፊት ዝም ብሎ አይደለም የጠቀመ ነው። ልጆቻችንም በተለያዩ ሀገራት ለሶስት አመት ለአራት አመት ሀገር ውስጥም ሲስለጥኑ የቆዩ ናቸው

ከዚያም ደግሞ ውጭ ሀገር ሄዶ ለስድስት ወር ለአራት ወር መርከብ ይዞ ባህር ላይ የነበሩ ልጆች ናቸው ያሉንና እና ለዚህ የተሻለ ደረጃ ላይ እንዳለን ነው። ወደፊት ለሚፈጠረውም ለሚመጣ ነገር ግዳጅ ለመወጣት ሙሉ አቅም አለን ብዬ መግለጽ ፈልጋለሁ።

የባህር ኃይሉን አጠቃላይ እንቅስቃሴና በተለይ ከወቅታዊ ሁኔታዎች ጋር በተገናኘ ያለውን ዝግጅት የተመለከተ ሪፖርት ማዳመጣቸውን የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማሀዲ ገልጸዋል።

ሀገራችንን የማሪታይም ስርዓትን ወይም የባህር ኃይሉን ስርዓት እጅግኑ ከፍተኛ ደረጃ ላይ ሊያበቃ የሚችል ስራዎች እንደሰሩ ነው ያየ ነው እና ይህ ደግሞ በውስጣችን እኛ በጣም እንድንረጋጋና ውስጣችን ኮንፊደንስ እንዲሰማን አድርጎናል። ባህር ኃይል ሲባል በህብረተሰቡ ያለው ግንዛቤ የላቀ አይደለም። ግን መተ ስታይና እየተሰራ ያለውን ስራ በአካል ስታይ ስትሰማ

እጅግ አመርቂ ስራ ነው የተሰራው። ሀገራችን ከሁሉም ተቋማት ጋር አብረ በጋራ እየሰራች ከዓለም አቀፍ ተቋማት ጋር በጋራ እየሰራ ነው ባህር ኃይሉ። ስልጠናዎችም ከውጭ ወሰዱ እዚህ መጥተው ልምድም ቴክኒካል ትብብርም ስላለ ተቋሙ እጅግ ከፍተኛ ደረጃ ላይ ነው ማለት እንችላለን። አሁን ካለው ከሶማሊላንድ ጋር ከተፈራረም ነው ጋር በተያያዘም ቅድመ ዝግጅት ስራዎች እየተሰሩ ነው። ባህር ኃይላችን በስምነቱ መሰረት ወደፊት በቀጣይ መንግስታችን በሚሰጠው አቅጣጫ መሰረት እና በታቀደው መሰረት

ለባህር ኃይሉ እዛ ጋር ሄደው ባህር ኃይሉን የመመስረትና የራሱን የሚገባበትን የሀገር ተልዕኮን ለማውጣት በቂ ዝግጅት አድርጓል ማለት እንችላለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ፍላጎት ከገለጹበት ጊዜ አንስቶ ጉዳዩ መነጋገሪያና የውጥረት ምንጭ ሆኖ ቀጥሏል። ጠቅላይ ሚኒስትሩ ህዳር 4 2016 ዓ ም ለተወካዮች ምክር ቤት በሰጡት ማብራሪያ የባህር ኃይል ግንባታው ከባህር ጥያቄ ጋር እየተገናኘ እንደሆነ ገልጸው ነበር።

ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይቲንክ የባህር ኃይል ስንገነባ አልነበሩም መስለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። ያኔ ዩቱብ ያልነበረው ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም።

ጠቅላይ ሚኒስትሩ ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር የመግባቢያ ስምምነት ከተፈራረሙ በኋላ መንግስታቸው የኢትዮጵያን የባህር ጥያቄ በሰጥቶ መቀበል መርህ በዲፕሎማሲ መንገድ እንዳሳካ ቢገልጹም የአፍሪካ ቀንድ ላይ ግን ውዝግብና ንትርክ በርትቶ ሰንብቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላትም ገልጸዋል። የታሳሳይ ሁለቱ የመግባቢያ ሰነድ ኢትዮጵያ ከሶማሊላንድ በ

ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ የሚያስችላት ሲሆን ሶማሌላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝ በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ በቀጥታ የሚተላለፍላችሁን ዝግጅት ነው። የዕለቱ የምሽቱ ትንታኔ አሁንም ይቀጥላል።

በኢትዮጵያ የአስቸኳይ የምግብ እርዳታ ፈላጊዎች ቁጥር እያወዛገበ ነው። በኢትዮጵያ ወደ አራት ሚሊየን የሚጠጉ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው መንግሥትና የተባበሩት መንግስታት ድርጅት ዛሬ ባወጡት በጋራ መግለጫ አስታውቀዋል። የትግራይና የአማራ ክልል ባለስልጣናት ግን መግለጫው በአገሪቱ ያለውን አጠቃላይ ስዕልና የችግሩን መጠን አያሳይም ብለዋል። አስቴር ምስጋናው ዝርዝር አላት።

የፌዴራል አደጋ ስጋት አመራር ኮሚሽን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ጋር በመሆን በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት ሁናቴ በተመለከተ የጋራ መግለጫ አውጥተዋል። መግለጫው በአፋር፣ አማራ፣ ትግራይ፣ ኦሮሚያ፣ ደቡብ፣ ደቡብ ምዕራብ ኢትዮጵያ ክልሎች በድርቅ የተጠቁ አካባቢዎች አራት ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው አስታውቋል። የተከሰተው ድርቅ የምግብ እጥረት ከማስከተሉም ባለፈ

እንደ ወባ ኩፍኝና ኮሌራ ያሉ በሽታዎች እንዲከሰቱ እያደረገ መሆኑንም ጠቁሟል። በቀንድ ከብቶች ላይም ጉዳት እየደረሰ መሆኑን ገልጿል። ይህም ሆኖ መንግስትና የረድኤት ድርጅቶች በአብዛኛው በድርቅ በተጎዱ አካባቢዎች ሰብአዊ እርዳታ ማዳረስ መቻላቸውን አስታውቀዋል። ከሶስት ዙር በላይ በተደረገ ድጋፍ የማዳረስ ጥረትም በመንግስት ቢያንስ ለሰባት ነጥብ ሶስት ሚሊዮን ዜጎች ሰብአዊ እርዳታ ማቅረብ መቻሉ

ተገልጿል። በድርቅ የተጎዱት አንዳንድ ክልሎች ባለስልጣናት ግን በመግለጫው ይዘት ላይ ጥያቄ አንስተዋል። የትግራይ አደጋ ስጋት ኮሚሽን ኮሚሽነር ዶክተር ገብረዮት ገብረ እግዚአብሔር ለምሳሌ በትግራይ የአስቸኳይ ምግብ ድጋፍ የሚያስፈልጋቸው ተረጂ ቁጥር በሀገር አቀፍ ደረጃ ከተገለጸው በላይ ነው ብለዋል። ጥናት የተደረገው በፌዴራል ስራ አመራር ኮሚሽን አሁን ክቡር አምባሳደር ሽፈራው ተክለማርያም በሚኖሩት

ናሽናል ዲአርኤምሲ ዲዛስተር ሪስክ ማናጅመንት ኮሚሽን የምንለው ከግብርና ሚኒስተርም ከትምህርት ሚኒስተርም ከጤና ሚኒስተርም ከሜትሮሎጂ ኤጀንሲ እና ከተለያዩ በጋራ ሆኖ የክልልን የፌዴራልም ትግራይ ውስጥ ካሉት መንግስታዊ ያልሆኑ ድርጅቶች በተለይ ደግሞ የዩኤን ኤጀንሲ እና ናሽናል የተለያዩ ናሽናል ኤንጂኦ ወይ ደግሞ ኢንተርናሽናል ኤንጂኦ በሚባሉት በጋራ የተጸናው ጥናት ነው። ሀያ ሁለት ወረዳዎች እና ሀያ ሰባት

ቀበሌዎች ተጠንተዋል። ይህንን ጥናት የተደረገው በዚህ በህዳር ወር ነው። የትግራይ አጠቃላይ በተፈጥሮም በሰው ሰራሽም በፈረንጆች ለሀያ ሀያ አራት ፉት ጋር አጠቃላይ አራት ነጥብ አምስት ሚሊዮን ነው የሚፈልገው ነው። ዶኪመንቱም ሸር ማድረግ ይችላሉ ማለት ነው ላንቺም ማለት ነው ፌደራል መንግስትም ዝም ብሎ ለሶስት ክልል እንደዚህ ነው ያለ ማለት ይችላል። አቅሙ አይቶ ከሆነ ማለት ነው። ጥናቱ ግን ለትግራይ በአራት ነጥብ አምስት ሚሊዮን

አቸኳይ ምግብ እርዳታ ነው ስራ መሰራት ያለበት። ፌደራል ደግሞ ይህንን መውሰድ አለበት ነው እኔ የምለው ማለት ነው። ከሁለት ወር ወዲህ በትግራይ ክልል በሀያ ሁለት ወረዳዎችና በሀያ ሰባት ቀበሌዎች የተጠናው ጥናት ከስምንት መቶ ስልሳ በላይ ሰዎች በረሀብ እንደሞቱ እንደሚያሳይም ዶክተር ገብረህይወት

ጠቅሰዋል። በሺዎች የሚቆጠሩ የቤት እንስሳት መሞታቸውንም አመልክተዋል። በአማራ ክልል በዋግምራና በሰሜን ጎንደር ዞኖች በተከሰተው ድርቅ ምክንያት ሰዎችና የቤት እንስሳት በረሃብ ምክንያት መሞታቸውን የአካባቢው አስተዳደር አስታውቀዋል። በዞኑ በሚገኙ ጠለምት፣ በየዳና ጃናሞራ ወረዳዎች ጥናት ማካሄዱን የገለጸው የደባርቅ ዩኒቨርሲቲ በረሃብ ምክንያት ሰላሳ ስድስት ሰዎች መሞታቸውን ጠቅሶ ነበር። በዋግምራ ብሔረሰብ አስተዳደር ዞንም በረሃብ ምክንያት ስድስት ሰዎች መሞታቸው

መሞታቸውንና ከ10 ሺህ በላይ የቤት እንስሳት መሞታቸውን የአካባቢው ባለስልጣናት ከዚህ ቀደም ተናግረዋል። የፌዴራል አደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በቅርቡ ለሀገር ውስጥ ሚዲያዎች በሰጡት መግለጫ ግን ከረሃብ ጋር በተያያዘ የሞቱ ሰዎች ስለመኖራቸው ማረጋገጫ የለም ብለዋል። በድርቅ ምክንያት ከአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ከሚገኘው ከደጃች ቀበሌ የተሰደው

አዳርቃይ በተባለ ከተማ እንዳሉ የነገሩን አርሶ አደር ደጀን የወረደ ድርቁ ባስከተለው ረሃብ አጎታቸውን በሞት ማጣታቸውንና አንድ በሬያቸውም እንደሞተባቸው ተናግረዋል። አሁን በስደት በመጡበት ከተማን በከፋ ችግር ውስጥ እንዳሉ ዛሬ ለአሜሪካ ድምጽ አስረድተዋል። ምንም የለም፣ እርዳታ የሚባል ነገር የለም። በቃ ስንቸገር፣ አገሩም ድርቅ ነው። ምንም ዝናብ የሚባል ዝናብ አዘና

ነውና መዓት ነው ነው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል በሀገር አቀፍ ደረጃ የተጠቀሰው የድርቅ ተጎጂዎች ቁጥር የችግሩን ስፋት አያሳይም ብለዋል።

እና በአጋጣሚ ዛሬ ያስቀመጡት በጣም ጥቅል ነው። ከችግሩ ትፋት አኳያ ይሄ ነው ብሎ ለመናገር ትንሽ የሚያስቸግር ነው የሚሆነው ማለት ነው። እና ችግሩ በጣም ሰፊ ችግር ነው ያለው። ተደራሽነት ገና ብዙ የሚቀረው ነው። ስለዚህ እኔ እንጃ የሁሉም ክልል ሳትበው እሚያንስ ይመስለኛም በራሱ አራት ሚሊዮን እና በደንብ አድርጎ ችግሩ ማየት በጣም ጠቃሚ ነው። እንደገና ረጅ ድርጅቶች አሁን መረባረብ አለባቸው ብዬ አስባለሁ። የኑሮ ውድነቱ

ክልል ውስጥ የሚካሄደው ጦርነት እና ይተደማምረው ችግሩም ከፋ ያላድርጎታል። ስለዚህ በዚህ ወቅት መተጋገዝ መተባበር በጣም ጠቃሚ ነው እና ከዚህ በላይ ቢታሰብላለሁ።

በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ሰሀላ ሰየምት ወረዳ ቢላዛ በተባለ ቀበሌ በድርቆ ምክንያት የሚሞቱ የቤት እንስሳት ቁጥር እየጨመረ ነው ሲሉ ደግሞ ነዋሪዎችና የአካባቢው አስተዳደር ዛሬ ለአሜሪካ ድምፅ ተናግረዋል። የቢላዛ ቀበሌ ዋና አስተዳዳሪ አቶ ማለደብሬ ደብሬ በቀበሌው ባለፈው ሳምንት ብቻ ከመቶ በላይ እንስሳት መሞታቸውን ዛሬ ለአሜሪካ ድምፅ አረጋግጠዋል።

ላም ሁለት በሬ አርባ ሶስት ከሁለት መቶ በላይ ፍዬን የሞተው በራብ ግን ያ ሁሉ አሁንም እየሞቱ ምንም ከዚህ በኋላ ተሳ ያለን ጭራሽ ያው ማለቁን ብቻ እስካሁን የነበረውን ሀብት ለማሳወቅ እ የፌዴራል አደጋ ስጋት አመራር ኮሚሽን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ በዛሬው መግለጫቸው በድርቅ የተጎዱ አካባቢዎችን ተደራሽ ለማድረግ የተቀናጀ አስቸኳይ የሰብአዊ እርዳታ አቅርቦት

አስፈላጊ መሆኑን ገልጸዋል። መንግስትና የረዳት ድርጅቶች ሰብአዊ እርዳታ በማድረስ በኩል ያላቸውን ልምድና የተጠናከረ የባለሙያ ስብስብ ለዚሁ ተግባር ለመዋል ዝግጁ ናቸው ሲሉም አመልክተዋል። ለአሜሪካ ድምፅ አስቴር ምስጋ ነው።

ቀጣዩ ዘገባችን የናይጄሪያ የግንባታ ስራ ተቋራጮች የቻይና ኩባንያዎች በግንባታ ላይ ያላቸውን የበላይነት እያማረሩ ነው ወደሚለው ይወስደናል። በናይጄሪያ የግንባታ ኢንዱስትሪ ውስጥ ቻይና ቀዳሚ ተዋናይ መሆኗን አቡጃ የሚገኘው የቻይና ኤምባሲ ያወጣው መረጃ ያመለክታል። ይሁንና

የናይጀሪያ የግንባታ ስራዎች ተቋራጭ ሰራተኞችና መሐንዲሶች የቻይና ኩባንያዎች ከትላልቅ ፕሮጀክቶች ገፍተው እያስወጧቸው መሆኑን እየገለጹ ነው። ዘጋቢያችን አልሐሰን ባላ ከአቡጃ የላከውን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች። የምህንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን

አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል።

ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ ግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት። የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ

ናይጄሪያ ከቻይና የተበደረችው ገንዘብ መጠን አራት ነጥብ አንድ ቢሊየን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች ሟሉን የናይጄሪያ ዕዳ አስተዳደር ጽሕፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግሥት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ። ቻይና ዊል ጊቭ ዩ ሎን

ቻይና ብድሩን ትሰጣለች፣ ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሠረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን ዕዳ መክፈል ካልቻል ቀጥሎ የሚመጣው መንግሥት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው። የናይጄሪያ መሐንዲሶች ማህበር ፕሬዚዳንት ታስዮ ሳአድ ጊዳሪ ውዲል

የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ። መንግስትሁም ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ነዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን። የአሜሪካ ድምፅ ናይጄሪያ የሚገኘውን የቻይና ኤምባሲና የቻይና የግንባታ ኩባንያን ለማነጋገርና

ምላሻቸውን ለማካተት ጥረት ቢያደርግም ለጥያቄዎቻችን ምላሽ አልሰጡም። በናይጄሪያ የቻይና አምባሳደር ቹዌ ጂያን ቹዋን ባወጡት መግለጫ ግን ሀገራቸው በናይጄሪያ መሰረተ ልማት ግንባታ አስተዋጽኦ በማድረግ ቀዳሚ መሆኗን ተናግረዋል። እንደ ማህጋር ያሉ መሐንዲሶች ግን የቻይና የግንባታ ኩባንያዎች የበላይነት የናይጄሪያ ባለሙያዎችን ከሙያው ገፍቶ እያስወጣ መሆኑን ይገልጻሉ።

በዘርፉ ተሰማርተው ይሰሩ የነበሩ አንዳንድ ተቋራጮች የተሻሉ እድሎችን ፍለጋ ወደ ሌሎች አካባቢዎች ሲሄዱ፣ ሌሎች ደግሞ ስራውን ትተው በሌላ የሙያ ዘርፍ እንደተሰማሩም ይናገራሉ። አሁን ዋናው ፈተናችን በሀገር ውስጥ ላለው የራሳችን ወጣትና ታዳጊ ሕዝብ እድሎች፣ ስልጠናዎች ወይንም የማማከር ድጋፍ እየተሰጠ አለመሆኑ ነው።

ይህ እስከሚሆን ማጋሪ እንደሚለው እርሱና የስራ ባልደረቦቹ ትኩረታቸውን በመኖሪያ ቤት ግንባታ ላይ አድርገው ስራቸውን ይቀጥላሉ። በአልሐሰን ባላ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ የምንድስ።

አሁን ደግሞ ወደ እስራኤልና ሐማስ ጦርነት እንሄዳለን። ጉዳዩ በዩናይትድ ስቴትስ እየፈጠረ ስላለው ፖለቲካዊ አንድምታ እንቃኛለን።

ዋይት ሀውስ ጋዛ ውስጥ በእስራኤልና ሐማስ መካከል የሚካሄደው ጦርነት እንዲቆም በመጠየቅ እየጨመሩ የመጡ ጥሪዎችን ውድቅ ማድረጉን ቀጥሏል። ይህ ፕሬዚደንት ጆ ባይደን የተኩስ አቁም ጥሪ እንዲደረግ የሚጠይቁ አንዳንድ አሜሪካውያንን ለማስደሰት ጥረት እያደረጉ ባሉበት ወቅት የተደባለቁ መልዕክቶችን እያስተላለፈ ነው። በዚህ ዙሪያ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳክሷራ ተከታዩን ዘግባለች። እንደሚከተለው ይቀርባል።

የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው የሟቾች ቁጥር ከ23000 በላይ ደርሷል። የተኩስ አቁም ጥሪው እያየለ ቢመጣም ጦርነቱን የምትቃወመው ሐማስ ሲጠፋ ብቻ መሆኑን አጥብቃ የምትገልጸው እስራኤል ወታደራዊ ዘመቻዋን ቀጥላለች። የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ

በአሁኑ ሰዓት አጠቃላይ የተኩስ አቁምን ሳይሆን ለሰብአዊነት ሲባል የሚደረግ የተኩስ አቁም ፋታን መደገፋችን እንቀጥላለን። ፕሬዚዳንቱ ከዚህ የተለወጠ ነገር ስለመኖሩ ምንም አይነት ፍንጭ አልሰጡም። የብሔራዊ ደህንነት ምክር ቤት ቃል አቀባዩ ጆን ከርቢ ትናንት ማክሰኞ በሰጡት ጋዜጣዊ መግለጫ ለቪኦኤ የተናገሩትን የዩናይትድ ስቴትስ አቋም በድጋሚ አረጋግጠዋል።

ፕሬዚደንት ጆ ባይደን ግን አንድ ቀን ቀደም ብለው የተናገሩት ይህንን ነበር። እኔ ማድረግ የምችለውን ሁሉ በመጠቀም ከጋዛ እንዲቀነሱና ጉልህ በሆነ መልኩ እንዲወጡ ለማድረግ ከእስራኤል መንግሥት ጋር እየሰራሁ ነው።

ከመጪው የህዳሩ ፕሬዝደንታዊ ምርጫ በፊት የአሜሪካን መራጮች ስለ ጉዳዩ ምን ያህል የተከፋፈሉ መሆኑን ያሳያል በተባለለት መልኩ ባይደን የተኩስ አቁም ጥሪ እንዲያደርጉ ከአዳራሽ ውስጥ በጩኸት ለቀረበላቸው የተቃዋሚዎች ጥያቄ ምላሽ ሰጥተዋል። በሃርቫርድ ዩኒቨርሲቲ የመካከለኛው ምስራቅ ጥናት ማዕከል የዓለም አቀፍ ጉዳዮች ፕሮፌሰር ሜላኒ ካሜት

የባይደን አስተዳደርና ፕሬዚዳንት ባይደን ራሳቸው እዚህ ላይ በጣም አስቸጋሪ ሁኔታ ላይ ናቸው። ምክንያቱም አሁንም የእስራኤል እና የዩናይትድ ስቴትስ ህብረትን የሚደግፍ ከአሜሪካ ከፍተኛ የሆነ የህዝብ ክፍል አለ። ይህ ክፍል እስራኤልን መቶ በመቶ ላለመደገፍ የሚደረገውን ጥረት ሁሉ የዚህ ህብረት ስጋት አድርጎ ይመለከተዋል።

በታህሳስ የወጣው በጋሉፕ የተሰበሰበው የህዝብ አስተያየት ድምፅ እንደሚያሳየው 38 በመቶ የሚሆኑ አሜሪካውያን እስራኤል ትክክለኛውን የአሜሪካ ድጋፍ እንደምታገኝ ያምናሉ። 36 በመቶ የሚሆኑት የምታገኘው በጣም ብዙ ነው ሲሉ፣ 24 በመቶ የሚሆኑት በጣም ትንሽ ነው ብለው ያስባሉ።

26 ከመቶ ከሆኑት ሪፐብሊካኖች ጋር ሲነጻጽር ዩናይትድ ስቴትስ ለእስራኤል በጣም ብዙ ድጋፍ ትሰጣለች የሚሉት 40 በመቶ ዲሞክራቶችና ገለልተኛ አቋም ያላቸው መሆኑ ተመልክተዋል።

እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው።

የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የምግብ ሸቀጦች ጭማሪ ጉዳይና ሸማቾችን የተመለከተ ይሆናል።

የምግብና ምግብ ነክ ምርቶች የዋጋ ጭማሪ ሕይወታቸውን እየፈተነው እንደሚገኝ ሸማቾች ተናገሩ።

የአንዳንድ ምርቶች ዋጋ በአንድ ዓመት ውስጥ እስከ እጥፍ እንደጨመረ ሸማቾችና ቸርቻሪዎች ይናገራሉ። በኢትዮጵያ የምግብ እህል ምርታማነት ከፈረንጆቹ 2014 ማለትም ከዛሬ 10 ዓመት ወዲህ ጀምሮ እየቀነሰ ነው የሚሉት የምጣኔ ሀብት ባለሙያዎች የሰላም እጦትና የእንቅስቃሴ ገደቦች መብዛትም ለዋጋ ንረቱ የበኩላቸውን አስተዋጽኦ አበርክተዋል ብለዋል። በመፍትሄነት በአገሪቱ ሰላም ማስፈንና የማክሮ ኢኮኖሚ ወይም የአጠቃላይ

ሀገራዊ ምጣኔ ሀብት ማሻሻያ እርምጃዎች መውሰድ በምክረ ሀሳብነት ቀርበዋል። አሁን ባለው ሁኔታ ከቀጠለ ግን መጪው ዓመት የከፋ ሊሆን እንደሚችል ነው ባለሙያዎቹ የሚያስጠነቅቁት። አዲስ ቸኮል ተጨማሪ አለው። ድሬዳዋ ዋነኛ የአትክልት ውጤቶችና የእህል መሸጫ በሆነው ቀፊራ ገበያ ያነጋገርናቸው ችርቻሮ ነጋዴዎች የአትክልት ውጤቶች መሸጫ ዋጋ አምና ከነበረበት እስከ እጥፍ እንደጨመረ ነው የሚናገሩት።

ገዢ በደንብ አለ፣ ገዢ የለም። አንድ በቃ አሁን እቃ በጣም ውድ ስለሆነ ጥለውት እየጠየቁ አብዛኛውን እየሄዱ ነው። ዋጋስ እስኪ ምን ይመስላል? ቲማቲም፣ ሽንኩርት፣ ድንች የአምናና የዘንድሮ ነው ዋጋ እስኪ እያነጻጸር ሸውጣለሁ። አሁን ውድ ነው እቃ። የአምናውን ሽንኩርት ነበረ አምና ሁለት ከአምሳ መቶ አምሳ ነበረ

አሁን በጣም ውድ ነው። አሁን ስድስት መቶ ነው። ቲማቲም ሳምና ስንት ነበር? ዘንድሮ ስንት ነው? መቶ ሀምሳ ነበረ፣ ሁለት መቶ ነበር። አሁን ሶስት ከሀምሳ አራት መቶ ነው። ድንች መቶ ሀምሳ ነው። በፊት በፊት መቶ ሀምሳ መቶ ሀያ አሁን ሁለት መቶ ሁለት ከሀምሳ ይሬፋዳል። ቲማቲሙ ድሮ የሚሸጠው ሁለት መቶ ብር አሁን ሶስት ከሀምሳ ሽንኩርቱ አሁን

ስድስት መቶ ድሮ ግን ሶስት መቶ ነው። የአለፈ አመት በዓል ማለት ነው። ድንች ደግሞ መቶ አምሳ ነበረ ድሮ። አሁን ግን ሁለት መቶ አምሳ ሁለት መቶ እንደ ተገኘው ነው። ገበያ ገዥ አለ። ግን ከድሮና ከዘንድሮ አሁን ሰዎቹ ብር የለውም

ቢሮ ሁለት ሁለት ሲገዙ ደግሞ አሁን አንዳንድ ይገዛሉ። ኮሎሚ ያሉ አንድን ሲገዙ በወር ነው የሚጠቀሙት በብዛት። ለእኔ ደንበኞች እንደዛ ነው የሚጠቀሙት። በወር ነው የሚገዙት፣ በወር ነው የሚመጡት ደሞዛቸው ሲወጣ ከደሞዝ ስለማይቻቻል። በድሬዷ ቲማቲም፣ ሽንኩርት የመሳሰሉት አትክልት ውጤቶች የሚሸጡት በማስታጠቢያ ሲሆን አንድ ማስታጠቢያን በአማካይ አራት ኪሎ የሚይዝ ነው የሚነገረው። ዋጋም የህንኑ ግምስቱት ያስገባ ነው። የህል ምርት ሽያጭ ላይ የተሰማሩ ነጋዴዎችም ምርቶቻቸውን የሚሸጡበት ዋጋ ላይ

ከፍተኛ ጭማሪ እንዳለ ነው የሚናገሩት። ፈዲላ አብድላ እባላለሁ። እኔ ጥራጥሬ ነው የምሸጠው፣ በርበሬ ምናምን እህል ህል ነው የምሸጠው። እንዴት ነው ዋጋ ዋጋ? ያው ዘንድሮ በጣም ኦቨር ሆኗል። ሽሮ አሁን ሰማንያ ብር ነው የነበረው አምና እየሸጥ ነው የነበረው አሁን ወደ መቶ አስር መግባቱን ነው ያው ጨምሮ። እሱንም ደግሞ የለም አቅርቦት የለም። አሁን የመጀመሪያ ያለን ነው እንጂ የለም። አሁን ያው ያለውን ጨምሮ ነው የገዝ። ሽምብራ ዘጠና ብር ነው

በፊት አምና አሁን አምሳ አምስት ብር ነበር የሸጥን የነበረው፣ አሁን ዘጠና ብር ነው። በርበሬ ዋጋ መጨመር እንጂ አቅርቦት አለ፣ ግን ዋጋ ጨመረ እንጂ አለ አቅርቦት። የእህል ነው አሁን እህል ነው አቅርቦት የሌለው። በአሁኑ ሰዓት ከአንድ አመት በፊት አስራ ሁለት ብር ሲሸጥ የነበረው ደረቅ እንጀራ አሁን ሀያ አምስት ብር እየተሸጠ እንደሚገኝ ሸማቾች ይናገራሉ። በምግብ ውጤቶች ላይ የሚታየው ከፍተኛ ጭማሪ ለከተሜው በተለይም ለደመወዝተኛው ፈታኝ እንደሆነ ነው ሸማቾች የሚናገሩት።

አቶ መርሻ በላይ የተባሉ የድሬዳዋ ከተማ ነዋሪና አስተያየት ጠይቀናቸው ነበር። የእህል ዋጋ ከአምናው ስትመለከት ከፍተኛ ጭማሪ አሳይቷል። ይሄ ደግሞ በተለይ በደሞዝ የሚተዳደርና ተከፋይ የሆነው ማህበረሰብ ተጎጂ ነው። ምክንያቱም ቸርችሮ ሚሽጥ በሆቴል ሚሽጥ የሻጩ ክፍል ከገዛበት ያው የሚያተርፈውን ጨምሮ ነው። ግን ይሄኛው በተለይ በደሞዝ የሚተዳደረው ማህበረሰብ ግን ከፍተኛ የኑሮ ጫናና

ጉድለት ይታይበታል ብዬ ገምታለሁ። ያው በሁላችንም ያለው ስለሆነ እኔም ተከፋይ ነኝ። ለምሳሌ ስንዴ አምና ስድስት መቶ ወይም ደግሞ ስልሳ ብር የነበረው በኪሎ አሁን ወደ ሰማንያ ብር ገብቷል። ወደ ሰማንያ አምስት ብር የገባበትም አካባቢ አለ። ሌላ ጤፍ በኪሎ አስራ ስምንት የነበረው አሁን ወደ ሀያ ሶስት እና ወደ ሀያ አራት ገብቷል። ከቦታ ቦታ ቢለያይም ያው የተለያየ የጤፍ ደረጃ አለው። ግን አንደኛ ብለህ ስትሄድ እስከ ሀያ አራት ይሸጣል። እንጀራውንም ስታየው

እስከ ሀያ አምስት ብር ደርሷል። በጉዳዩ ላይ የአሜሪካ ድምጽ ዘጋቢዎች ከሌሎች የሚያገሪቱ ከተሞች ያነጋገሯቸው ሸማቾች ስሜት ተመሳሳይ ነው። በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ዋነኛ ጥኚ የሆኑት ዶክተር አረጋ ሹመቴ የመንግስታዊን የማዕከላዊ ስታቲስቲክ ባለስልጣን ጥናት በማጣቀስ እንደሚያስረዱት የምግብ ነክ ውጤቶች ዋጋ ንረት ከሌሎች የበለጠ ነው። ለምሳሌ የሁለት ሺህ አስራ አምስት አመቱን መጨረሻ እንኳን ስናየው ሰላሳ ሁለት አካባቢ ነው ምግብ ነኩ

ምግብ ነክ ያልሆነው ወረድ ይላል። አጠቃላይ ሀያ ስምንት ፐርሰንት ነበረ። የችግሩ መንስኤ እንደ ሀገር ከአስር አመት ወዲህ ያጋጠመው የምርታማነት መቀነስ አንዱ ተጠቃሽ ምክንያት እንደሆነ ዶክተር አረጋ ይናገራሉ። አገሪቱ እንደሚታወቀው ለረጅም ጊዜ የተፈጥሯዊ የሆነ የአቅርቦትና ፍላጎት ክፍተት አለባት። ተፈጥሯዊ ማለት ናቹራል ሰፕላይ እና ዲማንዱ እንትን አደለም ኢኪሊብሬም ላይ አይደለም ያለው የአቅርቦቱ ልክ በዲማንዱ መሰረት እንዳልሆነ

የእኛ ጥናትም ያሳያሉ። በተለይ የግብርና ምርቶች በሚፈለገው መጠን በነፍስ ወከፍ ተፈላጊው መጠን እየሆኑ አይደለም። ረዘም ያለ ጊዜ ምናልባትም ከሁለት ሺህ አስራ አራት በፈረንጆች ጀምሮ እየቀነሰ በዋናነት በዋናነት ግን የሀገሪቱ ሰላም ማረጋገጥ አስፈላጊ እንደሆነ ነው ኢኮኖሚስቱ የሚናገሩት ቸው ለምሳሌ ግጭትና ለመረጋጋቱ የተመረተው ምርት ከነ ከተመረተበት ወደ ፈላጊው ጋር በሰላም እንዳይሄድ

ቢሄድም ተጨማሪዎች ጨምሮ እንዲሄድ አደረገው። አንዱ ይሄ ነው። ሌላኛው ደግሞ አንዳንድ መሰረታዊ ሸቀጦች የምርታቸው ሂደት በጣም እየቀነሰ መጠን ማለት ነው፣ የምርታቸው መጠን በጣም እንዲቀንስ ተደርጓል። አንዳንዱም መንግስት በሚያደርጋቸው ቃል ጣልቃ ገቦች በተወሰነ መልኩ ሊቀንስ ይችላል። ለምሳሌ የስንዴን ምርት ብትወስድ፣ የሩዝ ምርት ብትወስድ አት ኤክስፔንስ ኦፍ ሽንኩርትና ድንች ሊሆን ይችላል የሚመረተው ያ ከሆነ ደግሞ

የነዛን ምርቶች ቀንሶ ነው ሌላኛው ምርት ሊጨምር የሚችለው ያማ አንዱ ሊሆን ይችላል። ግን ዋናነት የአቅርቦቱና ፍላጎቱ አለመጣጣም ነው። በተወሰነ መልኩ የመሀል ተፋሪዎች ወይም የደላላ ጣልቃ ገብነት በትንሹም ቢሆን አለ። በድሬዳዋ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል ባልደረባ የሆኑት አቶ ሁለምናይ ታደሰ የፀጥታ ችግሮች መቅረፍና የመንገድ ደህንነት ማረጋገጥ አስፈላጊ ነው ይላሉ። አሁን ያለው ሰላምና መረጋጋት

የሰላምና መረጋጋት እጦት በተለይም ክልልና ኦሮሚያ ክልል ላይ አንዳንድ ቦታዎች ላይ ያለው ከሰላም ጋር የተገናኘ ጉዳይ ነው። አትሊስ የግብርና ምርት በስፋት የሚመረትባቸው ስፔሻሊ መኝ ጤፍ፣ ሽንኩርትም፣ ትማትም ሌሎቹን ነገሮች በእኛ ኤሪያዎች ላይ ነው በስፋት የሚመረቱበትም አካባቢ ከመሆኑ አንጻር ለማምረት ምቹ ሁኔታዎች ካለመኖር ጋር ተያይዞ ነው እነ እንደ ምክንያት ላነሳ የሚችለው በዋናነት ማለት ነው።

ሌላው ዓለም አቀፍ ሁኔታዎችንም ስናይ የዓለም አቀፍ ገበያ ላይ የነዳጅ ጭማሪ አለ በከፍተኛ ሁኔታ። ያ የነዳጅ ጭማሪ ደግሞ እንግዲህ እንዳየኸው በሀገራችን ኢኮኖሚ ላይም ያው ያመጣው ጫና አለ። ሌላው ሶስተኛ ፖይንት ላይ ላለሳ የሚሞክረው ምንድነው? የደህንነት ጉዳይ ስፔሻል አሁን ያለው መንገድ ላይ ያለው ስጋትም አንዱ ሊሆን ይችላል። ሁለቱም የምጣኔ ሀብት ባለሙያዎች የጸጥታ ሁኔታ አሁን ባለው ወያያ እስከቀጠለ

ችግሩ ሊባባ ሲችል እንደሆነ እንጂ አይሻሻልም ይላሉ በመፍትሄነትም ጸጥታው ለመስራት እንዳለበት ነው ባለሙያዎቹ የሚመክሩት የአቅርቦትና ፍላጎት ችግር አለ አዎ እሱን ማየት ከውጭ የሚመጣ ኢንፍሌሽን ይኖራል እሱንም ማየት የመሀል ሰፋሪዎች ወይም ደላሎች ጣልቃ ገብነት ይኖራል እሱንም ማየት የዲቫሉዌሽኑ የራሱ ኢምፓክት አለ እሱንም ማየት ይኖርበታል መንግስት ከእሱም ጋር መሰራት ይኖርበታል

ከዛ ውጪ ደግሞ ሰላማዊ እንቅስቃሴ በተለይ በዋናነት ከመንግስትና ከመንግስት የሚጠበቅ ነው። ይሄ ደግሞ ማንም ሌላ ተቋም ወይም ሌላ ባለሀብቶች ሊሰሩት የማይችሉ ስለሚሆን ማለት ነው። እና ሰላማዊ እንቅስቃሴውን ማምጣት ወይም ማስፈን ከዛም በኋላ ምርቶች የሚመረቱ ይመረታሉ። የተመረቱም ደግሞ ወደ ተጠቃሚው እንዲደርሱ ያስችላቸዋል። ይሄ ሲደረግ ና

በእነዚህ ዙሪያዎች መሰራት አለባቸው። ብሔራዊ ባንክ የማክሮ ኢኮኖሚ አጠቃላይ ሀገሪቱ መጣንያት ማሻሻያ በማድረግ የዋጋ ንረቱን ለመቀነስ ማቀዱን የሚናገሩ ዶክተር አረጋ ይህ ማሳካት ከቻለ ጠቃሚ ነው ይላሉ። በኢትዮጵያ ለተከታታይ ዓመታት ሲንር የቆየው የምርቶችና አገልግሎቶች ዋጋ ዘንድሮ የጨመረበት መጠን ካለፈው ዓመት አንጻር የቀነሰ ቢሆንም ቅናሹ ግን ግንባታን በመሳሰሉ ዘርፎች እየተገኘ እንጂ የምግብ ውጤቶች ላይ የሚታዩ የሚታየው ጭማሪ አሁንም እየቀጠለ መሆኑን የማዕከላዊ ስታትስቲክስ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

ቀጣዩ ዘገባችን ዲሞክራሲ በተግባር ይሆናል። ከዓለም ህዝብ ግማሽ የሚሆነው እንደ ኤሮፓ አቆጣጠር በ2024 ድምፅ ይሰጣል። እሱን የሚቃኝ ይሆናል። አሁን ወደዚያው እንለፍ።

አዲስ በጀመርነው የአውሮፓውያኑ 2024 ዓ ም በመላው ዓለም አራት ቢሊዮን ሰዎች ወደ ምርጫ ጣቢያ በማቅናት ድምፃቸውን ይሰጣሉ። ይህ ከዓለም ህዝብ ውስጥ ግማሽ ያሉ ሲሆን ዲሞክራሲያዊ ነን የሚሉ አስተዳደሮችም የሚፈተኑበት ይሆናል። የቪኦኤው ሄንሪ ሪጅዌል እንደዘገበው የምርጫ ውጤቶች በዓለም ፖለቲካ ላይ ለመጪዎቹ በርካታ ዓመታት ተጽዕኖ ይኖራቸዋል። እንግዱ ወልዴ እንደሚከተለው ያቀርበዋል።

ሼክ ሐሲና ባለፈው ቅዳሜ በባንግላዴሽ ለአምስተኛ ጊዜ የጠቅላይ ሚኒስትርነቱን ቦታ አሸንፈዋል። በዓመቱ በመላው ዓለም በተከታታይ ከሚደረጉት ምርጫዎች የመጀመሪያው መሆኑ ነው። ታይዋን በመጪው ቅዳሜ ፕሬዚደንታዊ ምርጫ ታካሄዳለች። ቻይና ደሴቲቱን ታይዋን በኃይል እንደምትቀላቅል በመዛት ላይ በመሆኗ ምርጫው ላይ ጥላ ጥልቷል። በሕዝብ አስተያየት መመዘኛ የገዢው ዲሞክራሲያዊ ተራማጅ ፓርቲ መሪ እጩ የሆኑት ዊልያም ላይ እንደሚሉት

በዚህ ምርጫ ታይዋናውያን የሚመርጡት መሪያቸውን ብቻ አይደለም። የታይዋንን የወደፊት እጣ የሚወስኑ መሪዎችን እየመረጥን ብቻ አይደለም፣ በኢንዶ ፓስፊክ ሰላምና መረጋጋት ጉዳይ ላይም እየወሰንን ነው። ልክ ነኝ። በኢንዶኔዥያ 277 ሚሊዮን ሕዝቧን የሚመራ ፕሬዝደንት በመጪው ወር ይመረጣል። ምርጫው በዓለም በአንድ ቀን ውስጥ በብዛት የተሰጠ ድምፅ የሚመዘገብበት ይሆናል።

እንዲሁ በመጪው ወር ፓኪስታን የፓርላማ ምርጫ ታካሄዳለች። የተቃዋሚው መሪና የቀድሞው ጠቅላይ ሚኒስትር ኢምራን ካን በእስር ላይ ይገኛሉ። የመንግሥትን ምስጢር አውጥተዋል የሚል ክስ ቢቀርብባቸውም እርሳቸው ያስተባብላሉ። በመጋቢት ደግሞ ሩሲያውያን ፕሬዝደንታዊ ምርጫ ያደርጋሉ። በሥልጣን ላይ ያሉት ቭላዲሚር ፑቲን እንደሚያሸንፉ የተረጋገጠ ጉዳይ እንደሆነ ይነገራል። ኢያን ቦንድ ሴንተር ፎር ዩሮፒያን ሪፎርም የተሰኘው ተቋም አባል ናቸው።

ሁሉንም የአስተዳደር እርከኖች በቁጥጥራቸው ስር አድርገዋል። እናም በመጪው ምርጫ ከፍተኛ የበላይነት ያለው ድምፅ ያገኛሉ። ተጨማሪ የፑቲን አስተዳደር ቢያንስ እስከ ሃያ ሰላሳ ለስድስት ዓመታት እናያለን። በዓለም ትልቋ ዲሞክራሲ በመባል የምትታወቀው ህንድ ሚያዝያ ላይ የፓርላማ ምርጫ ይኖራታል። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው

በሐራቴያ ጃናታ ፓርቲ ወይም በምጻሩ ቢጄ በመባል የሚታወቀው ፓርቲ በህዝብ አስተያየት መሠረት ከፊት እየመራ ነው። ሁሽፕ ሻራፍ በፖለቲካ ጉዳዮች ላይ በማተኮር የሚሰራ ህንዳዊ ጋዜጠኛ ነው። እነዚህ ወሳኝ ምርጫዎች ናቸው። ምክንያቱም ግልጽ የሆኑ ሁለት ሐሳቦች ለምርጫ ተቀምጠዋል። አንዱ ቢጄፒ የሚያካሂደውና ሰዎችም በጎሳ ክፍሉ የሚያየው ሲሆን፣ በሌላ በኩል ደግሞ ቢጄፒ በብሔራዊ ደህንነት ላይ ይበልጥ ያተኮራል የሚለው ነው።

በፈረንጆቹ ሰኔ ሁለት በሜክሲኮ ፕሬዝደንታዊ ምርጫ ይካሄዳል። ታሪካዊ እንደሚሆንም ይጠበቃል። በህዝብ አስተያየት ጥናት ላይ የተሰማሩት ፓትሪሲዮ ሞሬሎስ ታሪካዊ ክስተት ነው የሚሆነው ለመጀመሪያ ጊዜ ሜክሲኮ የሴት መሪ ሊኖራት ይችላል። የአውሮፓ ህብረትም በሰኔ ወር የፓርላማ ምርጫ ያደርጋል። የፓርላማው አባላት ግማሽ ቢሊዮን የሚሆን ህዝብ ይወክላሉ። ምርጫው የሚካሄደው በአውሮፓ ለቀኝ ዘመም ህዝባዊ ፓርቲዎች የሚሰጠው ድጋፍ

እየጨመረ ባለበት ወቅት ነው። እንግሊዝ ደግሞ ዓመቱ ከመገባደዱ ቀደም ብላ ምርጫ ታካሂዳለች። የሰራተኛ ፓርቲው መሪ ኪር ስታርመር ለ14 ዓመት በስልጣን ላይ የቆየውን የወግ አጥባቂ ፓርቲ ያስወግዳሉ ተብሎ ይጠበቃል። ህዳር አምስት ቀን አሜሪካውያን ወደ ምርጫ ጣቢያ ያመራሉ። ለጆ ባይደን ሁለተኛ የሥልጣን ዘመን ያጎናጽፋሉ፣ አሊያም የሪፐብሊካኑ ፓርቲን ይወክላሉ ተብሎ የሚጠበቁትን ዶናልድ ትራምፕ ወደ ነጩ ቤተ መንግሥት ይመልሳሉ።

ሁለቱም ውጤቶች ዓለም አቀፋዊ አንድምታ እንዳላቸው እየተነገረ ነው። አናንድ ሜኖን በለንደን በሚገኘው ኪንግስ ካሌጅ የዓለም አቀፍ ፖለቲካ ፕሮፌሰር ሲሆኑ የትራምፕ መመረጥ ለኔቶ አደገኛ ይሆናል የሚል ስጋት እንዳለ ይናገራሉ። እንደ አውሮፓ ህብረት ካየነው ዶናልድ ትራምፕ ኔቶ ሊያዳክሙ ይችላሉ የሚሉ ስጋቶች አሉ። በመጪው አንድ ዓመት ድምፅ ሰጪዎች ከዚህ በፊት ታይቶ በማያውቅ መጠን የዲሞክራሲ መብት የሰጣቸውን ኃይል እንደሚጠቀሙ ይጠበቃል።

ውጤቱም ለመጪዎቹ በርካታ ዓመታት ተጽዕኖ ይኖረዋል። አሁን ደግሞ ቀጣዩ ሴቶችና ቤተሰብ ይሆናል።

ከመወለጃ ቀናቸው ቀድመው የተወለዱ ልጆቻቸው የዓይን ብርሃናቸውን ያጡባቸውና እክሉ ያገኛቸው እናቶች አንድ ገባሬ ሰናይ ተቋም ለመመስረት ሲነሳሱ ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህፃናት ጥቂቶች እንዳልሆኑ አስተዋሉ።

እነኚህ እናቶች ልጆቻቸው ለአቅመ ትምህርት ሲደርሱ እንደ እኩዮቻቸው ወደ መዋለ ህጻናት እንዲገቡ በፈለጉበት ወቅት ተቀባይ አጥተው ያጋጠማቸው እንግልት የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገው ይናገራሉ። በአዲስ አበባ ልጆቻቸውን ለማስመዝገብ በሄዱባቸው ትምህርት ቤቶች በሙሉ ከስምንት ዓመት ዕድሜ በፊት ሊቀበላቸው የሚችል ተቋም አለመኖሩን ያስተዋሉት ሰባት እናቶች ታዲያ

ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት በማለት የመጀመሪያውን መዋለ ህጻናት በ2015 ዓ.ም ለመክፈት በቅተዋል።

በተለያዩ ሙያዎች የተሰማሩት እነኚህ እናቶች ከበጎ ፈቃደኞችና ከግብረሰናይ ተቋማት በሚያገኙት ድጋፍ አማካኝነት ቤት በመከራየት የልዩ ፍላጎት መምህራንን ለመቅጠር ችለዋል። ሆኖም በየቤታቸው የተቀመጡ የእክሉ ተጠቂ ህጻናት ጥቂት እንዳልሆኑ የገለጹት መስራቾቹ

ትምህርት ቤቱን እንደሚፈለገው አስፋፍተው የመቀበል አቅም እንደሌላቸው ለአሜሪካ ድምፅ ገልጸዋል። ኤደን ገረመው ከመስራቾቹ መካከል ሁለቱን አነጋግራለች። በሴቶችና ቤተሰብ ቀጥሎ ይቀርባል። ሳራ ወልዴና ሰናይት የኋላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ

የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት የኋላ ወርቅ። መጀመሪያ ሐዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩ ነው የምታስቢው፣ እና ፊቸር ላይ ምንድነው መሆን ያለበት ብላ ስታስቢው፣ ኢትዮጵያ ውስጥ ስታስቢው፣ ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ፣ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድነው ይሄ ልጅ ምንድነው እናደርገው

እንዴት ነው የሚሆነው? አንድ ልቤ እንዲያውም እንዲ ምናለ ወደ ውጭ ስፖንሰር የሚያገኝ ሰው ባያገኘው ና ወጥቼ ውጭ በተማረልኝ፣ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ በቃ አሀ ለካ አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው እስጠይቃቸው እኛ እኮ ይሄድን ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት አመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው

አሁን ልጅ ስማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት እንደ ልጅ ብዙ ነገር ያደርጋል። ጫ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት በ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋል ህጻናት የሚባለው ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር ከመገናኘት አለበት የሚለውን ነገር ነው ያሰብኩት። እና እና እንዴት ነው ምናምን ስልናቸው ናቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባቸ አሉ

እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካከት ጀምረዋል። ብዙዎቹ እንዲያውም ደህና የሚመንትን የሚሉ የሚችሉም ልጆች አሉ። እነሳሚ እድሜ ከፍ ያሉ ስላሉ ማለት ነው። ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ

የራሷን ተሞክሮ ታጋራለች። ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ሰው ወልደው አንድ ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ ሁለት ወር ከቆየ በኋላ ነው እንግዲህ፣ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ህክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረ

ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ያው ከወጣሁኝ በኋላ ነው በአምስት ወሩ ነው

አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ፣ በጣም ሌት ሆነሻል፣ ዘግይተሻል። አሁን ምንም አይነት ሕክምና አይኖረውም፣ አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያሌድኩበት ሆስፒታል የለም። በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ሕክምና አድርጌለታለሁ። ዳም አድርጓል። አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲናው

ተለጠፈለት። ትንሻውን ብርሃን ነገር ይከተላል ማለት ነው።

ቀድሞ በግራፊክስ ሙያ ላይ ነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች። አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተን አልፈልገን። በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ ስምንት አመት ድረስ መቀመጥ የለብንም ። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት

ቤት የምንመሰርት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ብዥን ማየተሳ ናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው አስተማሪ አይደለውም። በእውቀቴ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላች ጓደኞቹ

ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ ሰባትንም

ከእነሱ ጋር ተገናኝተን ምንድን ያወራ ነው፣ ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች፣ መዋለ ሕጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ሕጻናቶች አሉ። እነዛ ሕጻናቶችንም ማውጣት ማብቃት፣ እውቀት አላቸው ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣን እና ይህን ድርጅት መስርተን ዛሬ ከስራችን ሰላሳ ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።

የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁኑ ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች። አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምንሰራው። እኔ ራሴ ትሬን መደረግ አለብኝ እኔ ብሬል ለማስተማር ግን፣ እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬልን አሁን ከነሳ

ተጋጣሚ ነው። አሁን እኛም እየሰማን እንደገና የአንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም። እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት ይመጡም አሉ፣ ቀጥታ ትምህርቱንም ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም ትምህርት ቤቱ

በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጆሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦ ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስትን ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትን ቢተባበርን።

ከዚህ ወጪ ቢገላግለን፣ እኛሁን ሄደክ የሆነብን ራስ መሳት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህንን ነው እየፈራ ነው ያለ ነው።

እና የኢትዮጵያ ሕዝብ እንዲሰሙ የምንፈልገው ይህንን ነው። ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።

እንደ ራዕይ እንግዲህ አሁን እኛ የምናስበው ቻችን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ

በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች፣ አሁን ፕሪማቶ ወለዱ ለተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረቅ ስላለብን መቀጠልም ስለሌለበት ማለት ነው፣ ቀላል የሆነውን ነገር መቅረፍ እንችላለን። ቪዥን ማየት የተሳናቸው ሕጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል።

አሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች እየተጠናቀቁ ነው። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። ዋና አዘጋጅ ቆንጅት ታየ፣ እንዲሁም የፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ

በተጨማሪም በምስል ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው

አብረውን አምሽተዋል። ስትከታተሉት የቆያችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ራዲዮ ነው። ዝግጅቶቻችንን በየዕለቱ ከራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ።

በፕሮግራማችን ላይ ያላችሁንም አስተያየቶች አድርሱን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ